I will not እንኳን አደረሳችሁ! እንኳን ከዘመን ወደ ዘመን አሸጋገራችሁ! ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ የመስከረም አንድ 2014 ዓ ም የመጀመሪያው ቅዳሜ ምሽት ልዩ መዝናኛ መሰናዶው ጀመረ። ወበልማሲቦ መርሃ ግብራችንን ከእናንተ በተሰባሰቡ አስተያየቶችን ጀምር። ኢትዮጵያ ባለፈው 2013 ዓ ም ያስመዘገበቻቸው ድሎችና ያጋጠሟት ፈተናዎች እንዲሁም የአዲሱ የ2014 ዓ ም መልካም ምኞቶችን ፀሐይ ዳምጠው ከአዲስ አበባ አሰባስባለች። እንደሚከተሉ ይደምጣል። ሞለታ ታና አመት ባር ገበያ ከድሮ ከነበረው በጣም ልዩነት አለው ዶሮም ዶሮ 600 ብር ተገዝቶ ማይጣቆ ውድ ነው። ግን ቢሆንም እኔ ዶሮ ተወደደ ብዬ ሰው ዶሮ ተወደደ አንድ ነገር ኑሮ ውድ ነው ብሎ ማሰብ ሳይሆን ብንፈልግ ገዝተን ብንፈልግ ጎመን በልተን ለወዳችን የምናደርገው ለአገራችን ለማድረግ ነው። አላማ ይሄ እንጂ ለምን አስር ሺህ ብር አይገባም። አለመግዛት መፍትሄ አለን። ግዴታ የለብንም። ግን ማንም ማስቀደም ያለብን ዶሮ ስለሚበልጥ ለኑሮ አኳያ እንደ ፖለቲካ ተጠቅመን ኑሮ ውድነት እርግጥ ነው ውድነት አለው፣ ግን ውድነቱ ይዘቱን ጠብቆ ስለሚቀንስ ስለሚጠፋ አሁን ግን እኛ አንጀታችን አስረን ቅጣ የምንበለው ቆሎ በልተን ኢትዮጵያን ለማሻገር አላማ መላ ኢትዮጵያ ሕዝብ ዘይት ተወደዳ እህል ተወደዳ የሚል ሳይሆን አይሆን ምን ይበላው ነገር ትተን ሀገራችን አሻግረን ኢትዮጵያን በሁለት እግር እንድናቆም ለመላ ኢትዮጵያ ህዝብን ለመሳለል ፈልገዋል። አዚብ ተካልኝ ይባላለሁ። መጥፎ ነገር ያው ኮቪድ መኖሩ አንድ ጦርነት በተለያዩ አካባቢዎች መፈጠሩ ያ ነው። ጥሩ ነገር ምለው ያው በምርጫው ሰዓት የምንፈልገው መንግስት በመመረጡ ደስ ብሎኛል። 2014 በቀይ ሰላም፣ የጤና፣ የስራ አመት እንዲሆን እመኛለሁ። ስሜ የዳግማዊ መንግስቱ እባላለሁ። ኢትዮጵያ ሀገራችን 2013 በጣም በሚያሳዝን ሁኔታ ነው ያሳለፈችው። አንደኛ የኮቪድ ወረርሽኝ በሀገራችን ላይ በሰፊ ሁኔታ የተንሰራፋበት ሁኔታ አለ። ሁለተኛ ደግሞ የሀገራችን የሰሜኑም አካባቢ ያለው ችግር ሌላም ተጽዕኖ ፈጥሮብን ትንሽ ደስ በሚል ሁኔታ አላሳለፍንም። መላ ሀገራችን በጥሩ ሁኔታ እንዳላሳለፈች ይገባኛል። ስለዚህ መጪው ደግሞ ለ2014 ከእግዚአብሔር ቃል መልካም አዲስ ብሩህ ተስፋ፣ ደስ የሚል ነገር ይፈጠራል ብለን እናምናለን። ሌላው ደግሞ ደስ የሚለው ነገር ምንድን ነው? በ2013 የምርጫው ጉዳይ ነው። ያው በጣም ደስ በሚል እንደውም እኛ ምርጫው ከናውኑ በፊት ትንሽ ፈርተን ነበረ ያለነው አንዳንድ ኮንፍሊክቶች ይፈጠራሉ ብለን ማለት ነው። ነገር ግን እንደ ታሰበው አይደለም። እኛ ኢትዮጵያውያን አንድነታችን እጅግ ደስ በሚል ሁኔታ ማለት ነው ምርጫውን አሳልፈናል። ሁለተኛም ደግሞ የአባይ ግድብ የውሃ ሙሌት እጅግ በጣም ደስ በሚል ሁኔታ ነው የተከናወነው። እነዚህ ሁለት አቤት የሆኑ ተግባራት ወደ 2013 ተከናውነዋል ማለት ነው፣ ደስ በሚል ሁኔታ ማለት ነው። 2014 መልካም አዲስ ዓመት ብሩህ የሆነ ነገር ምክንያቱም በአዲስ ሁኔታ ኑሮ የምንጀምርበት መላው ኢትዮጵያዊያናችን ያሳለፍነውን የኮቪድም በአዲስ ሁኔታ ከበሽታውም ተገላግለን በጥሩ ሁኔታ እናሳልፋለን ብዬ ገምታለሁ። አመሰግናለሁ። ሰላማዊና እንግዶቿ እናመሰግናለን። የአዲሱ አመት የቅዳሜ ምሽት ልዩ የጋቢና ቪ መሰራዶን ነው እያዳመጥን ያለ ነው። አሁን ደግሞ አዲስ አመታችንን እዚህ ላይ ገታ እናርግና አለም አቀፍ የሆነ ጉዳይ እናንሳ። እንደ ኤሮፓያን አቆጣጠር በመስከረም አስራ አንድ ሁለት ሺ አንድ ዓመተ ምህረት በኒውዮርክ መንትዮቹ ተብለው በሚታወቁት ህንጻዎች ላይ በአሸባሪዎች በደረሰው ና ሁለት ሺ ዘጠኝ መቶ ዘጠና ስድስት ሰዎችን ህይወት በቀጠፈው ናይን ኢለቨን በመባል የሚታወቀው አደጋ በዛሬው እለት ሀያኛ ዓመቱን ያዘ። ፕሬዚዳንት ጆ ባይደን በኒውዮርክ ከተማ በመገኘት መታሰቢያ ያደርጋሉ። ይሄ አሳዛኝ ክስተት ታዲያ ኒውዮርክንም ሆነ ዓለምን በብዙ መልኩ ቀይሮታል። የኒውዮርክ ወጣቶች ስለ መስከረም አንድ ሺ ዘጠኝ መቶ ዘጠና አራት አመተ ምህረት የዛሬ ሀያ አመት የሽብር ጥቃት ምን ያስባሉ የሚለውን ዘጋቢያችን ቲና ትሪኒ ያደረሰችንን ዘገባ ቆንጅታዬ እንደሚከተለው ታቀርብልናለች። ኖዋ ሮድሪጌዝ በዛ ወቅት ገና የሁለት ዓመት ልጅ ነበር። ሕፃን ስለነበርም እሱ የሆነውን ባያውቅም ዕለቱን እነዚያ መንትያ ሰማይ ጠቀስ ህንፃዎች ሰው ሁሉ እያየ የነደዱበት፣ ምድር ቀጥ ያለችበት ሲል ያስታውሰዋል። ፈጽሞ የሚረሳም አይመስለኝም ይላል ኖዋ። በኒውዮርክ የሕክምና ትምህርት እየተከታተለ የሚገኘው ኖዋ ባለፉት አራት ዓመታት በነበሩ የፖለቲካ ምስቅልቅል ነገሮች፣ አሁን ደግሞ በኮቪድ-19 ወረርሽኝ ውስጥ እያለፍንን በህይወት ዘመናችን አያሌ ከባድ ክስተቶች አጋጥመውናል። የመስከረም አንዱ ጥቃትንም የምመለከተው ከእነዚያ መካከል አንዱ አድርጌ ነው ይላል። በህይወት ዘመናችን ውስጥ ብዙ መያዣ መጨበጫ የሌለው ነገር ተከስቶ አይተናል። የመስከረም አንዱ ጥቃት ከዚህ ውስጥ የሚጠቀስ ነው። አውሮፓውያን አቆጣጠር መስከረም 11 2001 ዓ ም ኒውዮርክ የዓለም የንግድ ማዕከል መንታ ሰማይ ጠቀስ ህንፃዎች ላይ የደረሰው የአሸባሪ ጥቃት ኒውዮርክ ከተማን እንደቀየራት ጥርጥር የለውም። ጥቃቱ በደረሰበት ወቅት ሕፃናት የነበሩ ወይም ደግሞ ብዙም ሳይቆዩ የተወለዱቱ እንደየተመክሯቸው በተለያየ መንገድ ያስታውሱታል። ሳራ ማሊክ እንዲህ ትላለች። እንደሚመስለኝ ብዙ ልጆች የተከሰተው ምን እንደሆነ በአስተሳሰብ ደረጃ ይገባቸዋል። እጅግ አሳዛኝ ክስተት እንደሆነም ይረዳሉ። ነገር ግን የእነሱ ግንዛቤ በውስጡ ያለፈ ሰው በሚሰማውና በሚያውቀው ደረጃ አይደለም። ሳራ ማሌክ የአስራ ስድስት አመት ወጣት ነች አሁን። ስለዚህም ስለ መስከረም አንዱ ጥቃት የምትናገረው ራሷ በውስጡ አልፋበት አይደለም አባቷ በወቅቱ ይሰሩ የነበረው የኒውዮርክ የዓለም ንግድ ማዕከል አጠገብ ስለነበረ በዕለቱ ስላዩት፣ ስላለፉበት ሁሉ እያወሯት እንደነበረ ትገልጻለች። ሆኖም የእሷ በአባቷ አማካይነት የሰማችው ያሳደረባት ስሜት በውስጡ ካለፈበት ሰው ተመክሮ ጋር የሚስተካከል እንዳልሆነ ትናገራለች። ሳራ ብዙዎች የሚጋሩት አስተያየት ነው። ጆን ማስትሮፖሎ የመስከረም አንድ ጥቃት ቤተ መዘክር አስጎብኚ ናቸው። እንዲህ ሲሉ ያስረዳሉ። ብዙዎቹ ስለማያውቁ ነው የሚመስለኝ፣ እያወቁ ደንታ በማጣት አይደለም። እሳቸው እንደሚሉት ወጣቶችና ታዳጊዎች የዚያን ዕለት የሆነውን ነገር በደንብ የሚረዱት ከጥቃቱ የተረፉ ሰዎችን ታሪክ ሲሰሙ ነው። እኔ ራሴ የዛን ዕለት ያየሁትን፣ ምን እንደተሰማኝ፣ ምን እንደሸተተኝ ያንን ሁሉ ስነግራቸው ማለቴ ነው። ለአስራ ሰባት ዓመቷ ሲልቫና ዳቪ ደግሞ ያ ቀን ከህይወቷ ጋር የተቆራኘ ነው። እናቷ በዛ ቀን የዓለም የንግድ ማዕከል ህንፃ የሚገኝ መስሪያ ቤት መሄድ እንደነበረባት ታስታውሳለች። እናቴ የዚያን ዕለት ሄዳ ቢሆን ኖሮ እኮ እኔ አልፈጠርም ነበር። ሲልቫና ኒውዮርክ ከተማ ዳርቻ ላይ ነው ያደገችው። በሰፈሯ የሚኖሩ ብዙዎች እኩዮቿ ወላጆቻቸውን በጥቃቱ የተነጠቁ ናቸው። ስለሆነም የዚያ ጥቃት ታሪክ ከህይወት የተነጥሎ አያውቅም ትላለች። በቅርቡም በትምህርት ቤት ለታሪክ ትምህርት ክፍሏ ያቀረበችው ጽሁፍ ርዕሷ እንዳደረገችውም ገልጻለች። በፍጹም መረሳት የለበትም ባይ ነኝ። የሚቀጥሉት ትውልዶችም ሊማሩት ይገባል፣ ምክንያቱም የታሪካችን አካል ነውና። ሲልቫና ዳቪ በመስከረም አንዱ ጥቃት ለተጎዱ እርዳታ የሚሰጥ የበጎ አድራጎት ድርጅትን ገንዘብ በማሰባሰብ ታገለግላለች። ሌሎቻችን የተሰጠችንን እያንዳንዷን ደቂቃ ማጣጣም፣ ማመስገን እንዳለብን ያስተምረናል ብዬ ተስፋ አድርጋለሁ ትላለች ወጣቷ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የቅዳሜ መስከረም አንድ ሁለት ሺ አስራ አራት ዓመተ ምሕረት ልዩ መሰናዷችንን ነው ከኒውዮርኩ ጥቃት መለስ እንበልና ወደ አዲሱ አመቱ ዘገባዎች ደግሞ እንሻገር። ኢትዮጵያውያን እየተሰናበቱት ያለው ሁለት ሺ አስራ ሶስት አመተ ምረት በብዙ ፈታኝ ኩነቶች የተሞላ ነበር። አመቱ ላለፉት አስር ወራት በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት ጨምሮ በርካታ ግጭቶች፣ ኮቪድ አስራ ዘጠኝ ወረርሽኝ፣ የዋጋ ግሽበት ና ተፈጥሯዊ አደጋዎችም የተስተናገዱበት ሆኖ አልፏል። ስመኝሽ የቆየ እነዚህ ተግዳሮቶች ምን ይመስሉ ነበር? በአዲሱ ሁለት ሺ አስራ አራት አመተ ምረትስ ምን ይጠበቃል ስትል የፖለቲካ የሃይማኖት የኢኮኖሚ ና የጤና ባለሙያ ሰልፈኞችን አነጋግራለች። ቀጥሎ ይቀርባል። 2013 ለብዙ ኢትዮጵያውያን ከየትኛውም ጊዜ የላቀ ፈታኝ ዓመት ሆኖ እያለፈ ነው። የትግራይ ክልልን ያስተዳድር በነበረው ህወሀትና በፌዴራል መንግስቱ መካከል በተፈጠረ የፖለቲካ ውጥረት የጀመረው ዓመት ወደ ጦርነት ተሸጋግሮ የበርካቶች ህይወት የተቀጠፈበት፣ ንብረት የወደመበትና ና በሚሊየን የሚቆጠሩ ሰዎች ተፈናቅለው እርዳታ የሚጠብቁበት አመት ሆኖ አብቅቷል። በተጨማሪም በመላ ሀገሪቱ የሚያገረሹ ግጭቶች፣ አለምን የሚያምሰው የኮቪድ-19 ወረርሽኝ ና በየጊዜው እያሻቀበ የሚሄደው የዋጋ ግሽበት ግለሰቦችን ተቋማትንና ሀገርን እየፈተኑ ይገኛሉ። ይህን መነሻ አድርገን 2013 እንዴት አለፈ ስንል ካነጋገር ናቸው ምሁራን መካከል የፖለቲካ ሳይንስ እና አለም አቀፍ ግንኙነቶች መምህርና ተንታኝ የሆኑት ፕሮፌሰር ብሩክ ኃይሉ ኢትዮጵያ በውስጣዊ ችግር ብቻ ሳይሆን በውጭ ግንኙነትም የተፈተነችበት አመት ነበር ይላሉ። የተባበሩት መንግስታት ሴክሬት ኢትዮጵያን በተመለከተ በዝግና በክፍት ውይይት ተደርገዋል። በጎረቤት ሀገራትም ኢትዮጵያና ሱዳን አሁንም ቴንሽኑ በቦርደር ወሰን ጥያቄ አሁንም እንዳለ ነው። ይሄ ተግዳሮት ኦፕን የሆነ ጦርነት ባይገባም ቴንሽኑና ጫናው አሁንም እንዳለ ነው። ይሄን ክትትል ያስፈልጓል። በሁለት ሺ አስራ አራት አመቱን ከዘለቀው ጦርነትና ግጭት ጎን ለጎን በ2013 ዓ ም ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው ሙያዊ አስተያየታቸውን የጠየቅናቸው የገጠር ልማት አማካሪና የኢኮኖሚ ባለሙያዎች ማህበር ፕሬዚዳንት ዶክተር አምዲሳ ተሾመ ወደ አዲሱ 2014 ዓ ም አብሮ እየተሻገረ ያለው ይህ የዋጋ ግሽበት ዋና ምክንያቱ ለግብርናና የፋብሪካ ምርቶች ትኩረት መነፈጉ መሆኑን ይገልጻሉ። ወደ ሁለት ሺ አስራ አራት ይሻጋገራል ብለን የምናስበው አንዱ ችግር የዋጋ ግሽበት ጉዳይ ነው። ዋጋ ግሽበት የሚፈጠረው መኒ ሰፕላዩ ሲበዛ እና ብዙ ገንዘብ ጥቂት እቃን የሚያሳድግበት ሁኔታ ነው፣ ኢንፍሌሽን ተብሎ የሚነገረው። ለምሳሌ ፐብሊክ ኤክስፔንዲቸር በሚበዛበት ሰዓት መንግስትን በግብርናው ና በማኒፋክቸሪንጉ በበቂ ሁኔታ ምርት ካልመጣ ያው ዋጋ ግሽበት መፈጠሩ የማይቀር ነገር ነው። በተጨማሪ እንግዲህ ሌሎችም የተለያዩ ኢኮኖሚ አሻጫዎች ሊኖሩ ይችላሉ። ይሄ ከሞዴሉ ውጭ የሆኑ ብዙ ነገሮችም ሊኖሩ ይችላሉ። ዶክተር አምዲሳ እንዳሉት 2013 የግብርና ምርትንም አደጋ ላይ የጣለ ዓመት ነው። በሚሊዮኖች የሚቆጠሩ አርሶ አደሮች በግጭቶች ምክንያት በመፈናቀላቸው ከዚህ ቀደም አምራች የነበሩ ገበሬዎች ዘንድሮ እርዳታ ጠባቂ ሆነዋል። በተደጋጋሚ በአማራ በአፋር እና በትግራይ ክልሎች የተከሰተው የአንበጣ መንጋ እንዲሁም የተለያዩ የጎርፍ አደጋዎች በእርሻ ምርቶች ላይ ጉዳት አድርሰዋል። ዶክተር አምዲሳ ግን ይህ ብቻ አይደለም ይላሉ። እኔ ግብርናው ያው እንደምናውቀው በጣም ወደ ኋላ እየቀረ ያስፈራረስ ዘደ ይዘን ያለ ነው። ሰባ ሰማንያ ፐርሰንት የሚሆነው ሩራል ህብረተሰቡ ብዙም ኑሮ ከፍ ያላለበትና ከስምንት ሚሊዮን የሚበልጥ ህዝብ ደግሞ በዚህ በሴፍቲኔት ፕሮግራም ታቅፎ ያለበት ሁኔታ ነው እና ያ ሁኔታ እያለ አርበን ባያዝ የሆነ አይነት ኢንቨስትመንት ነው አሁን ያለው በአስራ አምስት ፐርሰንት የማይሆን ህብረተሰብ ያለበት ከፍተኛውን ኢንቨስትመንት ና ማለና ይዚህ ይውላል። ያ ደግሞ ፑል ፋክተር ይሆናል። ወደዚህኛው ከገጠር ጉልበትን ወደዚህ እያመጣ የእርሻ ጉልበት አለን የምንልበት ሁኔታ ላይ እንኳን አይደለንም። በአብዛኛው ወጣቱ ወደዚህ ወደ ከተማ እየወጣ ነው። ወደ ገበሬውን ሄደሽ በአሁኑ ሰዓት እየዞርስ ብታይ የሚያርሰው እኛው ራሱ በጣም ከፍ ያሉ ሰዎች ናቸው። እርሻ ላይ የተሰማሩትና ዳቱም ይዘው አካባቢ ግብርናው ላይ እንዲሰማራ የማድረግ ሁኔታ መፈጠር አለበት የሚል እንላለን። ዋጋ ንረትን ለመቆጣጠር መንግስት እንደ የምግብ ዘይት፣ ስኳር ሩዝና ስንዴ የመሳሰሉ መሰረታዊ የምግብ ሸቀጦች ላልተወሰነ ጊዜ ከቀረጥ ነጻ ሆነው እንዲገቡ አድርጓል። ለስድስት ወር ተፈቅዶ የነበረው ያለ ውጭ ምንዛሬ ወይም ፍራንኮ ቫሉታ ሸቀጦችን የማስገባት ፈቃድም ለተጨማሪ ስድስት ወራት ተራዝሟል። እነዚህ ውሳኔዎች በጊዜያዊነት ገበያውን ከማረጋጋት አንጻር ጠቀሜታ ቢኖራቸውም በመጪው አዲስ ዓመት ግን መንግስት ትልቅ የቤት ስራ እንደሚጠብቀው ዶክተር አምዲሳ ያሰምሩበታል። እኔ በአንደኛ ደረጃ በግብርናውና በማንፋክቸሪንጉ ላይ እና ሁለት ሶስተኛ ደረጃ ደግሞ የትራንስፖርት ሴክተሩ ምርቱን ከአንድ ቦታ ወደ አንድ ቦታ የሚያደርሰው የትራንስፖርት ሴክተሩ ስለሆነ ቀደም ተከተሉ ይዞ በእነዚህ ሶስቱ ላይ ከፍተኛ የሆነ ኢንቨስትመንት ተደርጎ ምርት አድጎ ምርቱ ደግሞ በጊዜ ለህንፁ መድረስ እንዲችልም ደግሞ ትኩረት ሰቶ ቢሰራ ሁኔታዎች ይሻሻላሉ ብዬ እገምታለሁ። በእርግጥ እነዚህ ከእኛ ሞዴል ውጭ የሆኑ ተለያዩ ኢኮኖሚ ትኖቹን በአድሚኒስትሬቲቭ ሜዥርን አስተዳደራዊ እርምጃ መውሰድ ይቻላል። መንግስትም ያንን እያደረገ ነው። በእነዚህ ተደራራቢ ችግሮች እየተፈተነ ባለ ህብረተሰብ ላይ ኮቪድ አስራ ዘጠኝ ወረርሽኝም እየተወ ያለው ጠባሳ ቀላል የማይባል ሆኖ ሳለ ህብረተሰቡ ያጋጠመው በፖለቲካውም ሆነ በበሽታው ዙሪያ የሚሰራጩ የእውነተኛና ሀሰተኛ መረጃዎች መደበላለቅ 2013 በርካቶችን ለአይምሮ ጭንቀት አጋልጠዋል። ያሉን ደግሞ የአይምሮ ጤና ባለሙያ የሆኑት መዓዛ መንክር ናቸው። በየጠዋቱ ስንሰማቸው የነበሩት ግጭት፣ ጦርነት፣ ሞት፣ እንደዚህ መፈናቀል ናቸው እና ቀላል አልነበሩም። በማህበረሰቡ ውስጥ ትሮማቲክ ኤክስፔሪንስ ነው እያሳለፍን ያለ ነው። ስቲል አላለቀም ገና አሁንም እዛው እንትኑ ችግር ውስጥ ነው ያለ ነው ማለት ነው እና ያ ደግሞ በሰው ውስጥ በጣም ብዙ ፍርሃት ደግሞ ነገ ምን ይፈጠር ይሆን ደግሞ ነገ ምን እንሰማ ይሆን የሚል ና የምንሰማቸው ነገሮች ደግሞ እየተሻሉ እየተስተካከሉ ሳይሆን እየባሱ ዘግናኝ የሆኑ ግፎች የሚፈጸሙበት ና በጣም በሁሉም ውስጥ በቃ በፍርሃት እንድንኖር በጭንቀት በጥርጣሬ ውስጥ እንድንሆን ያደረገን ጊዜ ነበረ ሁለት ሺ አስራ ሶስት ማለት ነው። ሀገርን ከዘርፈ ብዙ ችግሮች ለማላቀቅና ዘላቂ ሰላምም ሆነ ልማት ለማምጣት የአይምሮ ጤና ከአካላዊ ጤና እኩል አስፈላጊ ነው። ታዲያ በርካታ ችግሮችን አዝሎ ወደ አዲሱ 2014 ዓ ም የሚሻገረው ማህበረሰብ የአይምሮ ጤናውን በምን መልኩ መጠበቅ ይችላል? በተለይ እኔ አሁን አገራችን ላይ ያለው በጣም ብዙ የተዛቡ መረጃዎች አሉ። እነዛ መረጃዎች እንዳልኩት ደግሞ ምንድን ነው አይምሯችን ይቀበላቸዋል። ስለዚህ አንዱ የአይምሮ ጤንነት የምንጠብቀው የምናየውንና የምንሰማው ነገር በጥንቃቄ መምረጥ። ልክ ለጤና ለሰውነታችን ምግብን መርጠን እንደምንወስድ ሁሉ ከነቆሻሻው ቆሻሻው ከነ ምናምኑ እንደማንወስድ ሁሉ መረጃንም እንደዛው መምረጥ። ብዙ ሰው ደግሞ እንደ ኮፒንግ መካኒዝም የሚጠቀምበት ጥሩ ነገር አለኝ ሀገር ውስጥ ወደ ቤተ ክርስቲያን በመሄድ በጸሎት በምልጃ። እንደገና ደግሞ ትልቁ የኛ አሴታችን ምንድን ነው ማህበራዊ ትስስራችን ጥሩ ነው እና ሁሉም ሰው በየቤቱ ይዞ ቁጭ አይልም። ቅርብ ለሆነው ሰው ያጋራል፣ ይነጋገራል። ይሄ ደግሞ ተስፋ ደግሞ ብልጭ እንዲል ትንሽ ዘርን፣ ሃይማኖትን፣ ማንነት ላይ ያተኮሩ ግጭቶችን ለማስቆም ሲንቀሳቀስ የቆየው የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በጳጉሜ ወር ለአምስት ቀናት ሀገር አቀፍ ጸሎት እንዲካሄድ ማወጁን ተከትሎ የሁሉም ሃይማኖት አማኞች እንደየእምነታቸው ለአምስት ቀናት ጾምና ጸሎት ሲያካሂዱ ቆይተዋል። የጉባኤው ሰብሳቢ ሊቀ ትጉሃን ቀሲስ ታጋይ እነዚህ ቀናት ህብረተሰቡ ልቡን ለእርቀ ሰላም እንዲከፍት ያደርገዋል ይላሉ። ትልልቅ አስነዋሪ ተግባራት ተፈጽሟሉ። ቤተ እምነቶቿን በእንደዚህ አይነት መልክ የጦር አውድማ ሲሆኑ ማየት፣ የእምነት መሪዎቿ በጠራረ ፀሐይ ሲታረዱ ሲሰው መመልከት፣ በአንድም በሌላም መንገድ ወንድም በወንድሙ ላይ ኢትዮጵያዊ በኢትዮጵያዊ ላይ ሲጨክን ሲጨካከን ሲያፈናቅል ሲገዳደል ማየት እጅግ የሚያም ከመሆኑ አንጻር ይህንን ያገናዘበ እግዚአብሔር ምህረት እንዲያደርግልን፣ እርቅ እንዲያደርግልን፣ ይቅርታ እንዲያደርግልን ተንበርክከንን ለምን ብለን ይህንን አዋጅ ታውጀዋል። ፈተና የበዛበትን ሁለት ሺ አስራ ሶስትን አልፎ ወደ አዲሱ ሁለት ሺ አስራ አራት አመተ ምረት ለመሻገር የጠፉትን ነገሮች በማስተዋል ማለፍ ያስፈልጋል የሚሉት ሊቀትጉሃን ቀሴስ ታጋይ በአመቱ ተስፋ ሰጪ የነበሩ እንደ ህዳሴ ግድብ ሙሌት አይነት ሕዝብን አንድ የሚያደርጉ ክንዋኔዎችም እንደሚያስፈልጉ ያሰምሩበታል። ሁለት ሺ አስራ አራት በተለይ እነዚህ ትልቅ ተግዳሮትና ፈተና ሆነው ያሳለፍናቸው ጉዳዮችን አርመን ቤተ እምነቶች በፍጹም የሚከበሩበት አባቶች የሚታፈሩበት ሁሉ በማንነቱ ምክንያት የማይፈናቀልበት በማንነቱ ምክንያት የማይሞትባት በማንነቱ ምክንያት በደል የማይፈጸምበት በኢትዮጵያዊነቱ ብቻ ኮርቶ የሚኖርባት ኢትዮጵያ እንድትሆን እንጠይቃለን። እነዚህን ፈተናዎች ያስተናገደውን 2013 ዓ ም ልንሰናበተው የሰዓታት ዕድሜ ብቻ ቀርቶናል። ብዙዎችም አዲሱ 2014 ዓ ም የእርቅና የአንድነት ዓመት እንዲሆን ተመኝተዋል። እኛም አዲሱ ዓመት የሰላም እና የፍቅር ይሁን እንላለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አዲስ ዓመት ሲመጣ በዓልን በዓል ከሚያስመስሉት ነገሮች አንዱ የበዓል ዜማዎች ናቸው። ዘንድሮ ግን እነዚህ ዜማዎች አልተሰማውም ይላሉ። በባህር ዳር ከተማ ዘጋቢያችን አስቴር ምስጋናው ያነጋገራቻቸው ነዋሪዎች በአንጻሩ ፉከራና ሽለላዎች ከፍ ብለው እየተደመጡ ነው። ይህ ደግሞ ገበያ ሄደው አዳዲስ ቁሳቁሶችን እንዳይገዙ ሞራል እንዳሳጣቸው ተናግረዋል። የነጋዴዎች ገበያ መቀሳቀዙ ናም ነው፣ ነገር ግን የሀገር ሰላም ይቅደም የገበያ መጥፋት አላስጨነቅንም ብሏል። አስቴር ምስጋናው በባህር ዳር ከተማ ተዘዋውራ የበዓል ዋዜማ ድባቡን ተመልክታ ደረሰችን ዘገባ እንደሚከተለው ይቀርባል። ለወትሮም ቢሆን አዲስ ዓመት ሲመጣ በዓሉ በዓል የሚያስመስሉትና ሞቅ ደመቅ የሚያደርጉት የበዓል ዜማዎች ናቸው። እነዚህን ዜማዎች በሬዲዮ እና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የባህል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዟል ይላሉ የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋገርኳቸው ሻጮች። በሱቃቸው ውስጥ ያገኟቸው ወይዘሮ እንያ ታስማማው ሀገር ሰላም ይሁን እንጂ የእኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል። እኛ ጭንቀታችን እንዴት ይሆኑ ወታደሮች እንዴት ይሆን በዳር ያሉት ዘመዶቻችን እህቶቻችን ምናስብ እንጂ ስለምንሸጠውን ነገር እኛ አንጨነቅም። በሰላም ወጠ መግባት ብቻ ነው እኛ ምልፈ ከዚህ በፊትማ ስለ በዓል ነው የበዓል ጨዋታ ዜማዎቹ የነበሩ እንቁጣጣሽ የሚለው እንኳንደና መጣሽ እየተባለ አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወን ያለውን ነገር ነው እኛ የምናዳምጥ እኔ የሄጀ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያን ነው የማዳመጥ እንጂ የበአሉን ነገር እኔ እውነት ልሻለሁ አላስበውም ዋናው እኛ ሰላም ይሁንልን ገቢያውን እኛ ብዙም አልተጨነቅለትም። ሰላም ሲሆን ነው ገቢያ የሚኖረው ወይዘሮ ሂሩታ ሞኜ አዲስ አመት ሲደርስ የሚሰሙ የበዓል ዜማዎች ስነ ልቦናን ወደ በአሉ ዝግጅት ያመራሉ በዘንድሮ አመት ግን የምንሰማቸው ዜማዎች ከወትረው የተለዩ ናቸው ብለዋል። በፊት የነበረን ዝግጅትና ያሁኑ በምንም አይገናኝም። በፊት የነበረው ድባቡም የለም። ሚዲያም ላይ የምናየው ነገር ሽር ጉዱ፣ ምኑ ምኑም እንደ ድሮ አይደለም። በሚዲያ ሲተላለፉ የነበሩት ስለ ጦርነት ጦርነት ነው። በአጠቃላይ ቀረርቶ፣ ፉከራ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በዓል በዓል የሚሸት ምንም ነገር አልሰማንም እስካሁን ድረስ። ስነልቦናችንም ለበዓል አይደለም ዝግጁነቱ ትንሽም ቢሆን እንደ ያለውን ድባብ ቀየር አድርገ ነው እነዋል በሚል ነው እንጂ ውስጣችን ደስተኛ ሆኖ አይደለም። ግን ያው ትንሽም ቢሆን ቀየር እናድርገው፣ ያን ቀንም ቢሆን በዓሉን ብለን ነው። ዛሬ የአዲስ ዓመት የበዓል ዋዜማ ነው። በከተማው ውስጥ ባሉ አብዛኛው ሱቆች በዓል በዓል የሚሸቱ ዜማዎችን አልሰማሁም። ወደ ዋና ዋና የአስፋልት መንገድ ስዘዋወር፣ የማጣሪያ ሽያጭ ተጀምሯል። ዛሬና ለዛሬ ብቻ በከተማችን ይቆያል። ወደ አንዳንድ አደባባዮችም ጠጋ ስል በዓልን ከቤተሰብ ጋር የማክበሩ ሁኔታስ እንዴት ሆኖ ይሆን? በማለት ወደ ባህር ዳር አሮጌው መናኸሪያ አቀናው። በዓልን ከቤተሰብ ጋር ለማክበር የሚመጡና የሚሄዱ ይኖሩ ይሆን? በመናኸሪያው ውስጥ ያገኘሁት ፋሲል ሙላቴ የበዓሉን ድባብ እንዲህ አጫውቶኛል። ማለት ሰሞኑን ብዙም አልነበርም። ዛሬ ግን ኦልሞስት እንደምታዩ ሰው መናኸሪያው እየሞላ ነው ያለው። እየመጣም ነው ከሌላ ቦታም እየመጡ እየተራገፉት ላ እንዳይተቻቸዋለ ከሰዓት በኋላ ከጎጃም መኪና መቶ ወደ ጋይንት የሄደም ሰው ነበር። ከጎጃም መኪና መቶ ወደ ጎንደር የሄደ ነበርና ዛሬ ይሻላል እንጂ ከበፊቱ ትንሽ የመቀዛቀዝ ባህሪ ግን አለ። ማለት ሰው የመደናገጥ ባህሪ አለው። ባለበት የመቆየት ባህሪ አለው። አሁን ጎንደር ሁለት ሰው ጎንደር፣ ደብረ ታቦር አዲስ የሞላ የሞላ ደብረ ታቦር፣ ደብረ ታቦር ባል ባል የሚሸጥ ዜማዎች ማለት በያቅጣጫው መናኸሪያ ብቻ አይደለም ኦልሞስት በሌላውም አካባቢ ባል ባል የሚሸጥ ይታይ ነበር። አሁን ደግሞ ፉከራ አቀረርቶ ምናምን ነው አሁን ሰው የሚሰማ በአንድ ሀገር ውስጥ ጦርነት ሲኖር ከሰብአዊና ኢኮኖሚያዊ ኪሳራዎች ባለፈ በአንዳንድ ግለሰብ ቤት ውስጥ የስነ ልቦና መረበሽን እንደሚያመጣ የስነ ልቦና ባለሙያው አቶ ዳዊት ባዬ ነግሮኛል። የጦርነት በሀገር አቀፍ ደረጃ የሚያደርሳቸው ጉዳቶች እንዳሉ ሆኖ ጦርነት እንደ ሀገር የስነ ልቦናዊ ጥቃቱ ከፍተኛ ነው። ብራችንን ማውጥተን መደሰት አንችልም፣ ወይም ደግሞ የምንፈልገውን መግዛት አንችልም። ሰዎችም ደግሞ ያሏቸውን ነገሮች በሙሉ መሸጥ አይፈልጉም። ሰውም ደግሞ ያለውን ብር ብዙ ብር አውጥቶ በቅንጦት ማሳለፍን አይፈልግም። በጦርነት ምክንያት ያልተቀዘቀዘው የኢትዮጵያዊነት መገለጫ ባህል የሆነው የእርስ በእርስ መረዳዳት ነው። የባህር ዳር ከተማ ተወላጅ የሆነው ወጣት ድንበሩ ሞት ባይኖር አቅመ ደካማንና ጧሪ ደጋፊ የሌላቸውን ስልሳ አምስት ሰዎች የባለሙያ ገንዘብና ምግብ አድለዋል። በበሽታ በተለያየ ምክንያት አቅመ ደካማች የሆኑት አብዛኛው እዚህ የምታያቸው የተወሰኑት ሰዎች ዘማች ቤተሰቦች ዘማች ባሎቻቸው፣ ልጆቻቸው የሄዱባቸው ስለሆነ እሱንም ከማሰብ አንጻር ነው ያደረግ ነው። 65 ሰዎች አካባቢ ናቸው። ወደ 260 ሺ ብር በአይነትና በጥሬ ገንዘብ ለባህል መዋያ አበርክተናል ማለት ነው። የመረዳዳት ባህሉ ቢኖር መልካም ነው ላለው ድጋፍ የተደረገላቸው ግለሰቦችም በበዓል አስታዋሽ ማግኘታቸው አስደስቷቸዋል። ስራ የለኝም ጥሮታም የለኝም በፊት ጊዜ የደርግ ወታደር ነበር እና ከነ ጡረታዬ አላገኘሁም። ማስታወሳቸው ራሱ አስቦ ይህም በማድረጉ እኔ በጣም ደስተኛ ነኝ። ማሰቡ ራሱ ደስተኛ ነኝ። ማንም አላሰበነም። ያሱ ስላሰበነ በእናቱንም እና በጣም ነው የምናመሰግነው። መልካም አዲስ አመት። አስቴር ምስጋናው፣ ባህር ዳር

አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የቅዳሜ መስከረም 1 2014 ዓ ም ልዩ የጋቢና መሰናዶን እዚህ ላይ ጨረስን። ስናስተናግዳችሁ ያምሸ ነው። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከምሽቱ ተረኛ አዘጋጅ ሰለሞን አባተ ጋር በመሆን ነው። አብራችሁ ስለሆናችሁ እናመሰግናለን። መልካም አዲስ አመት፣ መልካም ዘመን ተመኘን። ደህና እደሩ።